የኢትዮጵያ መንግስት ባዘጋጀው የጉብኝት መርሃ ግብር ተቀማጭነታቸው አዲስ አበባ የሆነ የዓለም አቀፍ መገናኛ ብዙኃን አባላትን ወደ ሕዳሴ ግድብ ግንባታ ስፍራ ወስዶ አሳይቷል። የአዲስ አበባው ዘጋቢያችን መለስካቸው አምሃም ወደዚያው ተጉዟል። መለስካቸውን ማምሻውን ሰሎሞን አባተ በስልክ አግኝቶ አነጋግሮታል። ጉዞ ምን እንደሚመስልም ተጨዋውተዋል። እንዲያው ለዛሬ ያህል አንዳንድ ጠቅለል ያሉ ነጥቦችን እናነሳና በቀጣይ ዘገባዎች መለስካቸው ዝርዝሮች ይኖሩታል። አሁን ወደ መለስካቸውና ሰሎሞን ውይይት እናልፋለን። እንደምናመሸ መለስካቸው። እንደምናመሸ ሰሎሞን። የት ነው ያለኸው አሁን? ነቀምቴ ከተማ ደቅ ወለጋ ነው። እንኳን ደህና ገባህ። መንገድ ላይ ነው የቆየኸው። ቅድምም ሳገኝህ ድካም ላይ ነበርክ መሰለኝ። እንግዲህ ጋዜጠኛ ድካም የለውም። ና ወደ እረፍት ከመሄድ በፊት እስቲ ስለ ጉዞህ አንዳንድ ነገሮችን አጫውተኝ። እስቲ እንዴት ነበር ይህንን ጉዞ የጀመራችሁት? እንግዲህ ይህን ጉዞ የጀመርነው ባለፈው አርብ ጠዋት ወደ አስራ ሁለት ሰዓት ላይ ነበር የተነሳ ነው ይሄድ ነው በምዕራብ ወለጋ በኩል ነው ወደ ህዳሴው ግድብ። ስለዚህ በአጠቃላይ ወደ ዘጠኝ መቶ አራት ኪሎ ሜትር ይሆናል ማለት ነው በመኪና ነው ሄዳችሁ? በመኪና ነው ሄድነው። ስንት ነበራችሁ? ይሄ የተመረጠበት ምክንያት እሺ፣ በነገር ላይ መንገዱ በጣም ጥሩ ስለነበረ ነው። በወዲያ በኩል ለመግባት አስቸጋሪ እንደሆነ ነግረውኛል። እና ችግር አላጋጠማችሁ? ምንም አልደረሰብንም። በጣም በጣም ጥሩ ጉዞ ነበረ። አብዛኛዎቻችን የውጭ ሀገር የዜና መገናኛ ወይም የዜና ተቋማትን የምንወክል ነበር። ወደ ሀያ አካባቢ የምጠግቅ ከሀያ በላይ ነው። በነገር አልቆጠርኳቸው፣ በትክክል ግን ከሀያ በላይ እንደሆን እርግጠኛ ነኝ። ሁላችሁም የዓለም አቀፍ መገናኛ ብዙኃን ባልደረቦች ነበራችሁ? ከኢትዮጵያ ዜና አገልግሎት ውጭ ሁላችንም እንደዛ ይመስለኛል። ስንት ሰዓት ፈጀባችሁ መንገዱ? ስንት ሰዓት ሳይሆን ሶስት ቀን ያፈጀብን ማለት ይቻ እስከ ዛሬ ማለት እዛ ለመድረስ ለመሆኑ መለስካቸው፣ እንዴት ነው የተፈጥሮ ሁኔታ አካባቢው ምን ይመስላል? ግሩም ነው። መቼም አይን አይጠግብም። ይህ በበኩሌ እኔ እንደሚሰማኝ እኔ አይን አይጠግብም አካባቢውን ሲመለከት በጣም ወጣ ገባ ነው መንገዱ ግሩም ቢሆንም እስኪያዞር ድረስ ነው የሚሽከረከረው። እስከ ምዕራብ ወለጋ መጨረሻ ድረስ እስክትሄድ ማለት መንዲ የምትባል ከተማ አለች። አምስት መቶ አካባቢ ኪሎ ሜትር ከአዲስ አበባ ትርቃለች። ከዛ በኋላ እየወረደ ይሄድና ከታ ያለ ይሆናል። እንዴት ሰፊ ነው በሙሉ ነው ሀገሩ ትልቅ ይሆንባት ዛን ጊዜ እስከ አሶሳ ድረስ እንደዚህ ይዘልቃል። ከዛ በኋላም እየወረደ ይሄዳል። ወደ ቆላነት እየተቀየረ ይሄዳል ማለት ወደ ቆላነት በጣም ከባድ ቆላ ይሆናል። ግድቡ ያለበት ቦታ በአማካይ አምስት መቶ ሜትር ከባህር ወለል በላይ ነው። ጉባ ይባላል ከፍ ያለ ቦታ ነው። አምስት መቶ ሜትር ከባህር ወለል በላይ ከአዲስ አበባ ጋር ስታወዳድረው፣ ግን ማለት እንደሆነ ከአዲስ አበባ ጋር ስታወዳድረው አሁን ልክ ነህ እና ያደገ ስለሆነ ነው። እዛ እዛ ከመድረሳችሁ በፊት የረገጣችኋቸው ከተሞች አሉ ወይስ በቀጥታ ወደ ግድቡ ቦታ ነው ሄዳችሁት? አሁን ያልኩ እንግዲህ በጣም ብዙ ከተሞች ነው በመንገዳችን ስንሄድ የምንረግጣቸው በጣም ብዙ ከተሞች ነው። እንበልና ከአዲስ አበባ ስንነሳ መጀመሪያ የምንረግጠው ዋና ከተማ ትልቅ ከተማ አምቦ ነው። ከዛ ቀጥለህ ነቀምቴ ነው። ከዛ ቀጥለህ አሶሳ ነው። እንግዲህ በእነዚህ መካከል መንዲ አለ፣ ነጆ አለ፣ ግምቢ አለ፣ ብዙ ከተሞች አሉ። ወደፊት ዝርዝር ያሉ ነገሮችን ታጫውተናለህ መቼ መለስካቸው ጉዞህን በተመለከተ። የግድቡ ግንባታ ይዞታ በምን ሁኔታ ላይ ይገኛል አሁን? በአሁኑ ጊዜ ግድቡ ግንባታ በጣም በሚያስገርም ሁኔታ በጣም ግዙፍ ነገር ነው። በጣም አድጓል ማለት ይቻላል። በተለይ አንደኛ ወገን በቀኝ በኩል ያለው በነገራችን ላይ ሁለት ተራሮችን ነው የሚያገናኘው ይሄ ግድብ እና በቀኝ በኩል ያለው ግንባታ በአሁኑ ጊዜ ዋናው ኢንጂነር ስመኘው በቀለ እንደነገሩን ከሆነ ወደ አምስት መቶ ሜትር ተጠግቷል። አሁን ከፍታው ማለት ነው ሜትር ማለት ከፍታው ከስር በላይ ከስር በላይ ማለት ነው። ይሄ ማለት ምን ማለት ነው? ከታች ትልቅ እና የማያጠራጠር ምጣፍ እስኪያገኙ ድረስ እስከ ሰላሳ ሁለት ሜትር ወደ ታች ዘልቀው ነው ወደዚህ የመጡት። መሰረት ሲያቆሙ ማለት ነው። መሰረት ሲያቆሙ ማለት ነው። የአባይን ወንዝ አቅጣጫ ከለወጡ በኋላ ወንዙ የሚፈስበትን መደብ ወደ ታች እንደገና ቆፍረው አለት እስኪያገኙ ድረስ ይሄዱና አለቱ ሚያስከምን ነው ብለው በብዙ ሳይንሳዊ መረጃዎች ካረጋገጡ በኋላ ነው እንግዲህ ግንባታ የሚጀምሩ ንጣፉን ጀምረው ወደ ላይ የሚመጡ እና አሁን ልክ የአካባቢው ከፍታላ አይደለም ወደ አምስት መቶ ሜትር ነው ብያለ ከመሬት ከመቶ ማለት ከባህር ጠለል በላይ እና እዛ ደረጃ ደርሰዋል። ከዚህ በኋላ የሚሄዱት የሚባለው ምንድን ነው? አንድ መቶ አርባ አምስት ሜትር ላይ ይወጣሉ ማለት ነው እንደገና ወደ ላይ ያ ማለት የህዳሴው ግድብ ጠቅላላ ከፍታ ማለት ነው። ስለዚህ ተጠቅላላ ሲሆን ወደ ስድስት መቶ አርባ አምስት ሜትር ይሆናል ተጋላው ማለት ነው። ስፋቱ ምን ያህላል? ስፋቱ እነዚህ ሁለት ቅድም ያልኩን ተራሮች ለማገናኘት ከአንድ ሺህ ሜትር በላይ ይሄዳል ወደ ጎን ማለት ነው። በጣም በጣም ትልቅ ነው ማለት ነው። እንግዲህ አንድ ሺህ ሜትር እኮ በጣም ትልቅ እኮ ነው። ግዙፍ እኮ ነው። አንድ ኪሎ ሜትር ማለት ነው። አዎ አንድ ሺ አምስት መቶም የሚል ነገር አንብቤ የነበርና አንድ ኪሎ ሜትር ተኩል ማለት ነው ወደ ጎን እና ምን ያህል ግዝፈት ያለው ግድብ እንደሆነ ነው ይሄ የሚያሳየው። ይሄ ብቻ አይደለም ሰለሞን፣ ሌላ ደግሞ ልክ ከዛ ርቆ ምናልባት በሚሞላበት ጊዜ ይሄ ግድብ በሚሞላበት ጊዜ ውሃው ሊያመልጥ ይችላል የሚል ስጋት ስላለች ሳድል ዳም የሚባል አነስተኛ አነስተኛው ማለት ነው በማስተንፈሻው በኩል አዎ ሌሎች ተራሮችን የሚያገናኝ ነው። እንዳያመልጥ ውሃው ማለት ነው፣ በዛ በኩል እሱ ራሱ ተጀምሯል። በጣም ትልቅ ስራ ነው እሱ ራሱ። ምን ላይ ደርሷል እሱኛው ግድብ የመጀመሪያውን አፈር ወደታች ጠርገው፣ በጣም አስታማኝ የሆነ አለት አግኝተው፣ ከዛ በላይ እየተነሱ ነው ማለት ነው። ከዚያም በላይ ደግሞ አንዳንድ መሬቶችን ወደ ውሃው እንዳይሰርግ ለማድረግ በኮንክሪት ይሰራሉ ነው ይነጠፋሉ። እነሱ የአባይ ወንዝን አቅጣጫ የመቀየር ስራ ተሰርቶ ነበር። ያስ ምን ይመስላል? የሚገርም ነገር ምልክቱ የጠፋ ነው ይመስል ነገር ግን አቶ ስኝ በቀለ ሲያሳዩን እኔ ያወቅ ነው እንጂ ሲሄድ የነበረበትን መስመር የለቀቀ አይመስልም። ሲያሳዩን በትክክል ተሞልቶ ትንሽ በሁለቱ በአሁኖቹ ባልኩ በቅረና በገኝ በሚገነቡት ግድቦች መካከል እየሄደ ነው ያለው በአሁኑ ጊዜ እና የተቀየረ አይመስልም አንድም ነገርም የጎደለ አይመስልም። እነሱ ወደፊት አብራረዋለው የዘጠና አመት የወንዙ ክስተት ተከትለው ምንም አይነት በታች ተፋሰስ ላይ አንድም ተጽዕኖ ሊያሳድር አይችልም በሚል መንገድ እንደተሰራ ነው የሚነግሩን። እንግዲህ እናንተ ግን አይታችኋል ያንን አካባቢ ውሀው ቆሟል ወይስ ቀጥሏል? ከግድቡ በስተግርጌ ባለው ይፈሳል ውሃው አሁንም፣ የተፈጥሮ በጭራሽ ይፈሳል፣ እንደ አንድ ነው ይፈሳል፣ አንድም ነገር የተነካና የጎደለን ነገር የለም። እንዳየነው እንደምናየው፣ በተለይ ከግብጽ በኩል የሚመጣው ትልቅ አቤቱታ በውሃው ላይ ጉዳት ያደርሳል ይሄ ግድብ የሚል ነው እና በተለይ ደግሞ እንደዚህ አይነት ስጋት የተባባሰው አቅጣጫውን ኢትዮጵያ ከለወጠች በኋላ ነው እና አሁን እናንተ በጋዜጠኛ አይን ስትመለከቱት ምን እንደሚመስል ያን ነገር ለማወቅ ፈልጌ ነበር። ትክክል ነው፣ ያለ ጥርጥር ያየ ነው። አሁን የነገርኩህን ነው። በጣም በትንሹ ላለው ግንባታ እንደሚመች አድርገው ወደ ግራ አጠፍ ተብሎ መንገዱን እንደገና እንዲቀጥል የተደረገው እና ምንም የተነካ ያለን የማይመስል ስትመለከተው መለስካቸው እዛ አካባቢ የተፈጥሮ ሁኔታውን ስትመለከተው አንተ ይሄ አዲሱ ግድብ የሚያስከትለው ጫና ይኖራል የሚል ስጋት ይኖርሃል በአንተ በኩል እንደዚህ እንደ ጋዜጠኛ ስታዩ ወይም የሰማሃቸው ስጋቶች አሉ ከግድቡ በስተግርጌና በስተራስጌ በኩል ባሉ ነዋሪዎች ላይ በተፈጥሮ ላይ የሚያደርሰው ጫና አለ የሚል ሀሳብ አለህ በእውነት ይሄ ጥያቄ በመለስ እንደምታውቁ ሙያን ይጠይቃልና በጣም እርግጠኝነት መናገር አይችልም። ነገር ግን እንደነገሩ እና ከተለያየ ምንጮች እንደሚሰራው ከሆነ ይሄ ጥናት ዓለም አቀፋዊ ደረጃ በጠበቀ መንገድ ተካሄዶ ተጽዕኖዎች ቢኖሩም ተጽዕኖዎቹም ከጉዳቱ ይልቅ ጥቅማቸው እንደሚያመዝም ተያይቶ የተከናወነ ስራ እንደሆነ ነው የሚነገረው። የምናየው እንግዲህ አሁን የማየው ከሆነ የምናየውን እኔ እንደውን አንድ ሰራ የሚመለከተውን የሚመለከተው ተናገር ብትለኝ ከዛ ከላይ ጀምሮ ቅድም የነገርኩ ወደ ታች ስንመጣ እዚህ አካባቢ ግድቡ አካባቢ የሚሰራው ስራ የተፈጥሮን መልክ እና ይዘት ደ ጭራሽ ታይቶ የማይታወቅ ሁኔታ እንደቀየረው በምንም የሚያጠራጥር ነገር የለም። ከአካባቢው የተነሱ ወይም የተፈናቀሉ ሰዎች ገበሬዎች ስለመኖራቸው የሰማችሁት ነገር አለ በዚህ ጉዟችሁ ወይም አዲስ አበባም ሆነ ቢሆን ያለህ የምታውቀው ነገር ካለ ቅድም እንዳልኩ የሰማሁት ነገር የለም። ነገር ግን አለ ጥርጥር በዚህ አካባቢ በማርባትና ከብት በማርባትና እንዲሁም አነስተኛ እርሻዎችን እያረሱ የሚኖሩ ሰዎች እንዳሉ የታወቀ ነው እና በዚያ ምክንያት ያ ቦታ ትያዝባቸው አለ ጥርጥር ይጎዳሉ። ነገር ግን በዚህ ሁሉ ታስቦ ተጠንቶ የተደረገ ነገር እንዳለ ግን የምናውቀው የምሰማው ነገር ነው በዚህ ጊዜ መለስካቸው ለመሆኑ ይሄ ሆኗል አልሆነም? የግድቡ ግንባታ ጊዜውን ጠብቆ እየተከናወነ ነው ያለው እንደሚነገረን ከሆነ በአሁኑ ጊዜ እስካሁን ድረስ ባለው ሁኔታ ጊዜውን ጠብቆ እየተካሄደ ነው። እናም ወደፊትም ደግሞ በምንም መንገድ ይሄ በተባለው ጊዜ በሁለት ሺ አስራ ሰባት በፈረንጅ አቆጣጠር ያልቃል፣ ይጠናቀቃል የሚል እምነት እንዳላቸው ኢንጂነር ስመኘው ተናግረዋል። ለራክተዋል በተያዘ ይሆናል አይሆንም ወደ ወደፊት ና ምን እስካሁን ድረስ አለ ጥርጥር እየተከናወነ ነው። እንደሚነግሩን ከሆነ ትላንትና እስካሁን ባለ ጊዜ በዚህ በሶስት አመታት ውስጥ ሰላሳ በመቶ የግድቡ ስራ ተጠናቅሏል። እስቲ ወደ አጠቃላይ የሀገሪቱ ስነ ልቦና ልመልስህና ምን ይመስላል ሰው ውስጥ ስለ ህዳሴ ግድብ ያለው አስተሳሰብ ከግድቡ ግንባታ ጋር ተያይዘው ስላሉ የእነዚህ የመዋጮ ይሁን የቦንድ ግዢዎች የሚሆን እና የመሳሰሉ ነገሮች በአጠቃላይ የሰው ስነ ልቦና ምን ይመስላል? ስለፊት የማየውን ነገር ነው የምናገረው እንጂ ጥልቀት ያለው ጥናትም አላቀረልኩም። እንደማየው ከሆነ ግን አብዛኛው ህዝብ በህዳሴው ግድብ መሰራት አለ ጥርጥር አብሮ ያለ ይመስለኛል፣ በአንድ ላይ ያለ አንዳንድ የሚሰሙ ቅሬታዎች አሉ። ይሄ የቦንድ ግዢው መዋጮ ሰውን እያበሳጨው ነው የሚባሉ አቤቱታዎች እና ስሞታዎች ይሰማሉ። እንደው እንደ ጋዜጠኛ ስትመለከተው አንተ፣ ይሄ ድሮም ቢሆን ያለ ነው። ገና ሲጀመር ጀምሮ የቦንድን ነገር በተመለከተ ቦንድ ግዢን በተመለከተ አንዳንድ ሰዎች ቅሬታ እንዳላቸው በአደባባይ የገለጹም አሉ። በዚህ ምክንያትም ችግር ደርሶብናል የሚሉም ሰዎች አሉ። ነገር ግን በአብዛኛው እንደምላልኩ የመዋጮውን ነገር ካልሆነ በስተቀር በሚገባ ይሄ ነገር ለሀገሪቱ ጠቃሚ ነው ለሀገሪቱ እድገት ጠቃሚ ለኢኮኖሚ ማለት ነው ጠቃሚ ነው የሚል እምነት ሁሉም ዘንድ አለ። ይሄ አንድ አይነት ብሔራዊ አንድነት ስሜትን የፈጠረ ይመስለኛል። ምን ያህል ጥንካሬ ያለው ይሄ የአሁኑ ሁኔታ ይህም በጣም ቃለቅባለቅና ማረጋገጥ ያስፈልጋል። መለስካቸው፣ እንግዲህ ለዛሬ አንተም መንገድ ላይ ነው ያለኸው። ከሰሞኑ ሰፋ ያሉ ሪፖርቶችን እንጠብቃለን ከአድማጮቻችን ጋር ለዛሬ በጣም አመሰግናለሁ። መልካም ምሽት ይሆንልህ። መለስካቸው፣ አመሰግናለሁ። መልካም ምሽት። ደህና ነሽ።